ቢና፣ ቪኦኤ ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ጋቢና ቪኤ አስገባቸው። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምረዋል። ጽዮን ግርማ ነኝ፣ ከመስታወት አረጋው ጋር አብረናችሁ እናመሻለን። ሰላም፣ እንደምናመሻችሁ። በዛሬው ምሽት ፕሮግራማችን የቀድሞ ኢትዮጵያ ፕሬዚዳንትና የኦህዴድ ማዕከላዊ ኮሚቴ አባል ለዶክተር ነጋሶ ጊዳዳ አዲሱ የፓርቲው አመራር የአንድ ጊዜ ስጦታ ሊያበረክትላቸው እንደሆነ ለአሜሪካ ድምፅ ገለጹ። አንድነት የወሰነው ውሳኔ ከዛ ጋር ምንም የሚያያዝ አይደለም። መፍትሄን የፕሬዚደንትነት መፍትሄን የሚያስጉዱት ውሳኔ አይደለም። በኢትዮጵያ ለሰልፍና ለተቃውሞ አደባባይ የሚወጡ ሰዎች ሲገደሉ፣ እንዲሁም በሰልፉ ላይ ተሳታፊ ሳይሆኑ በተባራሪ የሚገደሉ ሰዎችን በተመለከተ ገዳዮቻቸው ሊጠየቁበት የሚችሉበት ህግ አለ ወይ? የተጠያቂነት አለመኖር አገሪቷ እየገባችበት ላለው ቀውስ ራሱ ከፍ ያለ አስተዋጽኦ እያበረከተ ነው። ሰው ህግ ሲያጠፋ የሚቀጣ ማለት ነው። በመንግስት ኢንስቲቱሽን የሚጠየቀው ያ መንግስት ስራ እንዲሰራ እሚያስችለውን ያህል ስልጣን ይኖሮ ይገባል። ኢንክሉዲንግ ራሱን ይመጣል። መንግስት ራሱን ጠብቀው እንደ መንግስት መቆም እስካልቻለ ድረስ ህገ መንግስት የሰጠውን ስራ መስራት እኔውን ግድም አቶ ሙሉጌታ ካነሱት ነጥብ ጋር ትንሽ ያልተስማማበት ይሄ ነው፣ መንግስት ራሱን መጠበቅ አለበት የሚለው ነገር ትክክለኛ ነው። መንግስት ሲኖር ነው ሀይል ሲኖረው ነው ሰላምን ማስከበር የሚችለው። ነገር ግን መንግስት ራሱን የመጠበቅን መብት ሊጠቀም የሚችለው ራሱ ህገ መንግስቱ የሚያቀብር ከሆነ። የመጀመሪያው የህግ ባለሙያ አቶ ቁምላቸው ዳኜ ሲሆኑ ተከትለው የሰማችሁት ደግሞ አቶ ሙልጌታ አረጋዊን ነው። በመጨረሻም ዶክተር አወል አሉናቸው ውይይት ይዘናል። የወላጆች ልጄ ከጄ ይጠፋብኝ ይሆን የሚለውን ጭንቀትና ፍርሃትን የሚቀንስ አንድ የቴክኖሎጂ ግኝት በቅርቡ ይፋ ሆኗል። እኔ በግሌ እንደ ወላጅ በጣም አስፈሪ የሆነ ገጠመኝ ነበረኝ። የልደት በዓል በሚከበርበት ግርግር ላይ ልጄ ጠፍቶብኝ ያውቃል። ሁሉንም ከዝግጅቶቻችን ታገኛላችሁ። ሙዚቃም ይኖረናል። ጋቢና ቪኦኤ የአዲሱ ትውልድ ድምጽ፣ አብራችሁን ከአድማስ ተሻገሩ። በፌስቡክ አት ቪኦኤ አማሪክ ላይ አስተያየቶቻችሁን ካሁን ጀምሮ መቀበል ጀምረናል። ይህ ጋቢና ቪኦኤ የአዲሱ ትውልድ ድምጽ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ለዜናዎቹ ተመልሰን መጥተናል። ሶማሊያ ውስጥ ባለፈው ጥቅምት ወር ቢያንስ አምስት መቶ ሰው ገድሏል የተባለው መኪና ላይ የተጫነ ቦምብ ጥቃት መስርቷል ተብሎ የተፈረደበት ጥቃቱን መርቶታል ተብሎ የተፈረደበት ተከሳሽ በሀገሪቱ የጦር ፍርድ ቤት የሞት ቅጣት ተበይኖበታል። ሀሰን ኢስሀቅ አደን የተባለው ተከሳሹ በዚያው ዕለት ሁለተኛ ጥቃት ለማድረስ የታቀደበትን መኪና ሲነዳ እንደነበርም የጦር ፍርድ ቤቱ የመሀል ዳኛ ሀሰን አደን ሹታ ተናግረዋል። ጠበቆቹ ይግባኝ ካላሉ የሞት ቅጣቱ በርሸናና በአስቸኳይ ይፈጸማል ሲሉ ዳኛው አስታውቀዋል። ኢብራሂም ሀሰን አብሱጌ የተባለ ሌላ ሰውም ከቦምብ ጥቃቱ ጋር በተያያዘ በሌለበት የእድሜ ልክ እስራት ተፈርዶበታል። ሌሎች ሁለት ተጠርጣሪዎች ደግሞ ፍርድ ቤቱ በነጻ እንዲለቀቁ ወስኗል። በመጨረሻም የደቡብ አፍሪካ ፕሬዚዳንት ጃኮብ ዙማ ከነጎዲያ ሐሙስ ሊያደርጉት ታቅዶ የነበረ የሀገር ይዞታ መግለጫ ንግግራቸው ለሌላ ጊዜ ተላልፏል። ከስልጣን ይውረዱ በሚል ውጥረት ላይ ያሉት ዙማ ግፊቱ በርትቶባቸዋል። የሚስተር ዙማ ንግግር መዘግየቱ ዛሬ የፓርላማው አፈ ጉባኤ ባሌካ ሚቤቴ ኬፕ ታውን ውስጥ ለጋዜጠኞች ሲናገሩ ፓርላማ ውስጥ የተሻለ የፖለቲካ ሁኔታ ማመቻቸት ይኖርብናል ብለን ነው ሲሉ አስረድተዋል። ባለፈው ታ ሳስ ከገዢው የአፍሪካ ብሔራዊ ኮንግረስ መሪነት የተነሱት ዙማ ስልጣናቸውን እንዲለቁ ግፊት ተቀጣጥሎባቸዋል በሙስና የተለወሰው የፕሬዝዳንት ዙማ አስተዳደር ኤኤንሲ የመራጭ ድጋፍ እንዲያጣ አድርጎታል ፓርቲው በአሁኑ ወቅት የሚመራው በምክትሉ ሲሪ ራማ ፎንሳ ሲሆን ሁለቱ መሪዎች እና ደጋፊዎቻቸው ዙማ መቼ መሰናበት እንዳለባቸው በመጨቃጨቅ ላይ ናቸው ለዛሬ የያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ ከቀሪ የካቢና ዝግጅቶቻችን ጋር ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና እኔ እኔም መስታወት አራጋው ከአብራችሁን ከአድማ ስንሻገር እንላለን። ጋቢና ቪኦኤ ሌስ ፕሮስ ቦንደሪስ ቱገር ወደ ቀዳሚው የጋቢና ዝግጅታችን ነው የምናምራው። የኦሮሞ ሕዝብ ዲሞክራሲያዊ ድርጅት ኦህዴድ ማዕከላዊ ኮሚቴ ለቀድሞ የኢትዮጵያ ፕሬዝዳንትና የፓርቲው ማዕከላዊ ኮሚቴ አባል ዶክተር ነጋሶ ጊዳዳ የአንድ ጊዜ ስጦታ ሊያበረክትላቸው እንደሆነ ለአሜሪካ ድምጽ ገለጹ። ከፓርቲው ስራ አስፈጻሚ በኩል የቤት መኪና እንዲገዛላቸው የገንዘብ ስጦታ እንደሚበረከትላቸውና በሀገር ውስጥና በውጭ ሀገር የሕክምና ወጪያቸው እንዲሸፈንላቸው መወሰኑ ተነግሯቸዋል። ይህ ውሳኔ እስካሁን ሲጠይቁት ከነበረው የመብት ጥያቄ ጋር የሚገናኝ እንዳልሆነም ተናግረዋል። ጽዮን ግርማ አነጋግራቸዋለች። የቀድሞ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ፕሬዝዳንትና የኦህዴድ ማዕከላዊ ኮሚቴ አባል የነበሩት ዶክተር ነጋሶ ጊዳዳ ይህ ውሳኔ የተነገራቸው አዲስ በተመረጠው ወይም በአዲሱ የኦህዴድ ስራ አስፈጻሚ አባላት በኩል መሆኑን ተናግረዋል። ለመሆኑ ምንድን ነው እንደው የተነገሩት ሽልማት ስል ማምሻውን ጠይቂያቸው ነበር። ኦህዴድ የወሰነው በጉዳዩ ላይ የዘገየ ቢሆንም ምክንያቱም ድርጅቱን ሳገለግል ስለነበርኩኝ እስከ አስር አመት በላይ ምንም መፍትሄንም ይጠበቅልኝ አልተከራ አልታገለልኝም ምንም አላደረገልኝም ነበር። አሁን ግን አዲሱ አመራር እንዲሁ ማየት ትክክል አይደለም አገርንም ሆደድንም ሲያገለግል የነበረን ሰው ዝም ብሎ ማየት ትክክል አይደለም ብሎ ውሳኔ አሳልፎ በስራ አስፈጻሚ በኩል የተነገረኝ፣ አንደኛ የጤንነት ጉዳይ በሀገር ውስጥም በውጭ ሀገርም ሕክምና እንዳገኝ ሁኔታ እንደሚመቻችልኝ፣ ሁለተኛ አንድ መኪና እንደሚገዛልኝ፣ ሶስተኛ ደግሞ የአንድ ጊዜ ድጋፍ በገንዘብ እናደርግልሃለን ብሎ የተወሰነ ገንዘብ ሰጥተውኛል እና ይሄ ነው እኔ የሰማሁት ከኦህዴድ በኩል በስራ አስፈጻሚ በኩል የተወሰነው። ስለዚህ ይሄ የአንድ ጊዜ ስጦታ ነው። ለዚህም አመሰግናቸዋለሁ፣ አመሰግናቸዋለሁ አባራት። ስለዚህ አመራሩንም በመጨረሻ ይህንን ስላደረጉ አመሰግናቸዋለሁ። ዶክተር ነጋሶ ጊዳዳ ከፕሬዝዳንትነት ስልጣናቸው ከተነሱ በኋላ በኢትዮጵያ በአዋጅና በሕግ ሊያገኙ የሚገባ ጥቅማ ጥቅም እንዳለ፣ እንደዚሁም መኖሪያ ቤትና መኪና፣ የቤት ሰራተኞች ወይም ደግሞ ጠባቂ በወር ደግሞ አምስት ሺህ ብር ሊሰጣቸው እንደሚገባ ሲከራከሩ ቆይተው ነገር ግን ያን ውሳኔ እንዳላገኙ እንደዚሁም ብስራተ ገብርኤል አካባቢ የሚገኘው መኖሪያ ቤታቸው የኪራይ ቤቶች አስተዳደር በፕሬዝዳንትነት ስልጣናቸው ጊዜ የሰጣቸው መኖሪያ ቤት እንዲለቁ ሁለት ጊዜ ደብዳቤ ደርሷቸው የነበረ ሲሆን እሱን ይዘው ሲከራከሩ ቆይተዋል። ይሄ ውሳኔ ከዛ ጋር ግንኙነት አለው ስል ጠይቅያቸው ነበር። በፍጹም አያያዝም ከዛ ጋር የተያያዘ አይደለም። ከፌዴራል መንግስት ጋር ያለኝ ክርክር እስካሁን እልባት አላገኘም። እኔ አሁን መፍትሄ እስካሁንም አልተከበረልኝ፣ መፍትሄ እንዲከበርልኝ አሁንም እታገላለሁ እስኪከበርልኝ ድረስ አንደኛ ይሄ ነው። ኦህዴድ የወሰነው ውሳኔ ከዛ ጋር ምንም የሚያያዝ አይደለም። መፍትሄን የፕሬዚደንትነት መፍትሄን የሚያስቡት ውሳኔ አይደለም። ሁለተኛ ደግሞ ይሄ በቋሚነት ኦህዴድም ቢሆን በቋሚነት የማገኘው ገንዘብ ሳይሆን ለአንድ ጊዜ ብቻ የተወሰነ ገንዘብ ነው የሰጡት። ምን ያህል ገንዘብ ሰጥቶት ለመስጠት ቃል ገባ፣ እሱን እንግዲህ መናገር ትንሽ ግልግልም አይደለም። ከፌዴራል መንግስቱ ጋር ያለት ክርክር ምን ደረሰ? በአዋጁ ላይ የተቀመጡት ጥቅማ ጥቅሞች ላገኝ ይገባል ብለው ክስ መመስረቶትን አስታውሳለሁ። የት ደረሰ እሱ? ዳቤ ጽፌ ነበር ለአፈ ጉባኤዎቹ፣ ምንም መልስ አልሰጡኝም። ከዛ በኋላ ደግሞ ጠብቄ ጠብቄ ምንም መልስ ስላላገኘው ለአራቱም የበላይ ባለስልጣናት፣ ለፕሬዚደንቱ፣ ለጠቅላይ ሚኒስትሩ እና ለሁለቱ አፈ ጉባኤዎች ጽፌ ነበር። ለዛም መልስ አላገኘሁም። አዎንታዊ ይሁን አሉታዊ መልስ አላገኘሁም ነበር። ከዛ መጨረሻ ላይ ከአንድ ዓመት በፊት ለምክር ቤቱ ጉዳዩን እንዲያየው፣ በምክር ቤት ደረጃ ጉዳዩን እንዲያየው ዘጠኝ ገጽ ደብዳቤ ጽፌ አፈጉባኤ ለአባዱላ ደብዳቤውን ለምክር ቤት እንዲያቀርቡልኝ ጠይቄያቸው መልስ ምንም አውንታዊም ሆነ አሉታዊ መልስ እስካሁን ድረስ አልተስብም። አሁን ትንሽ ጊዜ ከጠበቅኩ በኋላ ሌላ ሕጋዊ እርምጃ የመወሰውን እያሰብኩበት። በሌላ በኩል በአዳማ ስብሰባውን ሲያካሄድ የቆየው የኦህዴድ ማዕከላዊ ኮሚቴ አባል የተለያዩ ውሳኔዎችን ማስተላለፉን ይፋ አድርጓል። ማዕከላዊ ኮሚቴው ስብሰባ በተመለከተ አፈ ጉባኤ ወይም ቃል አቀባይ አቶ ሀብታሙን በተደጋጋሚ በስልክ ልናገኛቸው ሞክረን ነበረ አልተሳካልንም በፋና ድህረገጽ ላይ በወጣው መግለጫ የማዕከላዊ ኮሚቴው መግለጫ በኢህአዴግ ምክር ቤት አስራ አራት አባላቱን ተጠያቂነትን ለማስፈን ና የተሻለ ትግልን ለማካሄድ በአዳዲስ ጠንካራ አመራሮች መተካቱን አስታውቋል አድማጮች እንዳገኘን ዝርዝሩን ከምሽቱ ሶስት ሰዓት በሚኖረን ጊዜ ይዘን እንመለሳለን ወደ ተከታዩ ዝግጅታችን ነው የምናልፈው። ወላጆች ልጄ ይጠፋብኝ ይሆን የሚለው ጭንቀትና ፍርሃትን የሚቀንስ አዲስ የቴክኖሎጂ ግኝት በቅርቡ ይፋ ሆኗል። በልጆች መጫወቻዎች ላይ የሚገጠም በልጆች የእግር ጫማዎቻቸው ላይ የሚገጠም ከወላጆቻቸው በቅርብ ርቀት በነጻነት እንዲጫወቱ የሚረዳ የመከታተያ ፈጠራ ነው። ፋዚያ ኤልማስሬ የዘገበችውን መስታወት አድራቀው ታቀርበዋለች። ጦጣ መቆጣጠሪያ ተብሎ የተሰየመው ይህ መሳሪያ ለበርካታ ወላጆች በመጠኑ ጭንቀትን የሚቀንስ ይመስላል። ትዊንቴክ በተባለ ኩባንያ የተመረተው ይህ የመቆጣጠሪያ መሳሪያ በልጆች ጫማ ውስጥ ወይም ላይ ይታሰራል፣ ይቀበራል። ከስልክ ጋር በገመድ አልባ ወይም ዋይርለስ ይገናኛል። እናም ልጆች እየተጫወቱ ከተወሰነላቸው ርቀት ውጪ በስህተት እንኳን እልፍ ካሉ የወላጅ የስማርት ስልክ ላይ ያለው መቆጣጠሪያ መጮህ ይጀምራል። ኪም ጋቪን የትዊንቴክ ዋና ስራ አስኪያጅ እና መስራች ናት። እኔ በግሌ እንደ ወላጅ በጣም አስፈሪ የሆነ ገጠመኝ ነበረኝ። የልደት በዓል በሚከበርበት ግርግር ላይ ልጄ ጠፍቶብኝ ያውቃል። እንዴት አስፈሪ እንደነበር! ልጄ የት እንዳለ የማውቅበት አንድ ጠቋሚ መሳሪያ እንዲኖር ተመኘሁ እና ምን አይነት መሳሪያ ይህን ችግር ይቀርፍ ይሆን ስል ማሰብ ጀመርኩ። ከዚህ በኋላ ነው እንግዲህ ጦጣ መቆጣጠሪያ መሳሪያን ልንሰራ የቻልነው። ጋቪን እንደፈራችው ልጇ ጠፍቶ አልቀረም፣ ወዲያውኑ ለመገኘት ችሏል። ነገር ግን ያሳለፈችውን ጭንቀት በማሰብ በግሏ ለሌሎች ወላጆችም የሚያገለግል አንድ ነገር መስራት እንዳለባት አመነች። ስለዚህ ጦጣ መቆጣጠሪያው በስማርትፎን አምድ ላይ ይጫናል። የሁለት እግር ጫማዎች ላይ የጦጣ መቆጣጠሪያዎቹ ሲገጠሙ ስልኩ ላይ ከተገጠመው አምድ ጋር መናበብ ይጀምራል። እናም የማስጠንቀቂያ ምልክት ካሳየ በኋላ መሳሪያው ስራውን መጀመሩን የሚያሳይ ምልክት መታየት ይጀምራል በንዝረት ወይም ደግሞ በድምፅ መከታተል እንችላለን ማለት ነው። ልጆቻቸው በየስርቻው እየተሽለኮለኩ ከአይናቸው ለደቂቃዎች ሲደበቁና በየሰዓቱ ልጅ የጠፋ እያሉ ለሚጨነቁ ወላጆች ይህ ጥሩ የመቆጣጠሪያ መሳሪያ ይመስላል። ወይኔ አለምዬ አስይዘው በሉ ይጫወታት ብዬ

የተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ፕሮግራማችን ይቀጥላል። ቀጣዩ ዝግጅታችን የሚሆነው የኢትዮጵያን ወቅታዊ ሁኔታ የተመለከተ ውይይት ነው። በኢትዮጵያ ለሰልፍና ለተቃውሞ አደባባይ የሚወጡ ሰዎች ሲገደሉ፣ እንዲሁ በሰልፉ ላይ ተሳታፊ ሳይሆኑ በተባራሪ የሚገደሉ ሰዎችን በተመለከተ ገዳዮቻቸው ሊጠየቁበት የሚችሉበት ህግ አለ ወይ? ካለስ በምን መልኩ ነው ሊጠየቁ የሚችሉት የሚሉና ሌሎች ጥያቄዎችን ይዛ ጽዮን ግርማ ሶስት የህግ ባለሙያዎችን አነጋግራለች። እንግዶቿን በማስተዋወቅ ትጀምራለች። እንግዶች ሶስት የህግ ባለሙያ ናቸው። በተጨማሪም ደግሞ የኢትዮጵያን የፖለቲካ ጉዳይ በቅርበት የሚከታተሉና በተለያየ መንገድ ሀሳባቸውንም የሚሰጡ ናቸው። የመጀመሪያው አቶ ቁምላቸው ዳኜ በአዲስ አበባ ይገኛሉ። በኢትዮጵያ የህግ አማካሪና ጠበቃ ናቸው። የሰብአዊ መብት ጉባኤም ሊቀመንበር ናቸው። ሁለተኛው እንግዳችን አቶ ሙልጌታ አረጋዊ የህግ ባለሙያና በአዲስ አበባ ዩኒቨርሲቲ በህግ ትምህርት ክፍል መምህር ናቸው። ዶክተር አወል አሎ ደግሞ በብሪታንያ የኪል ዩኒቨርሲቲ የህግ መምህር ናቸው። ሶስቱንም በስልክ አዋይተ ናቸዋል። ጊዜያቸውን ለቃለ ምልልሱ ሰጥተው ፈቃደኛ ስለሆኑ አመሰግናለሁ። ወደ ውይይቱ ስናልፍ በኢትዮጵያ በተለያዩ ቦታዎች ሰልፍና ተቃውሞዎች ይደረጋሉ። በዚህ በሰልፍና በተቃውሞቹ ላይ ደግሞ የሰው ህይወት እየጠፋ ነው። ሰዎች እየተገደሉ ነው። የዚህ የቅርብ ጊዜ የሁለት አመቱን እንኳን ብናየው በየእለቱ የሚወጡትን ዘገባዎችና ሪፖርቶች እንደዚሁም ዓለም አቀፍ የሰብአዊ መብት ተቋማት የሚያወጧቸውን ሪፖርቶች ያውም ሪፖርቶቹ በጣም በተወሰነ ወራት የተገደቡ ናቸው። በየጊዜውም አይወጡም። በዛን ጊዜ እንኳን ብናየው ቁጥሩ እየበዛ ሰው እየሞተ ነው። ሞት እየተለመደ መጣ በሚያስብል ሁኔታ የሰዎች ህይወት እየጠፋ ነው እና እንደዚህ በሰልፍና አደባባይ ላይ ለሚገደሉ ሰዎች ማን ነው ተጠያቂው? መቼ ነው የሚጠየቀውስ? ተጠያቂ ከሆነ በምን ሁኔታስ ነው የሚጠየቀው? ከዚህ በኋላስ ስ ግድያው እንዲቆም መረጋጋት እንዲፈጠር የሚከለክል ህግ አለ ወይ? ተፈጻሚ መሆን የሚችል ህግ ለዚህ እናንተን ለመጋበዝ ምክንያት ወደሆነን ሀሳብ ከመግባታችን በፊት በመጀመሪያ የኢትዮጵያ ህግና አዋጆች ምን ይላሉ? ግድያን በተመለከተ አለም አቀፉስ ህግና ኢትዮጵያ የተቀበለቻቸው ህግ ምን ይላል ተጠያቂነትን በተመለከተ የሚለውን ሀሳብ አጠር አጠር አድርገን እንይና፣ ከዛ ወደ ዋናው ጉዳይ እንገባለን። የኢትዮጵያውን በተመለከተ አቶ ቁምላቸው ዳኜ ምን ይላል ህጉና አዋጁ? አጠር አድርገው እስቲ የኢትዮጵያ ህግ በተለይ እንደዚህ ህዝባዊ ተቃውሞች የሚካሄዱበት ጊዜ ሰላማዊ ሰልፎች የሚካሄዱበት ጊዜ መድረግ ስለሚገባቸው የጥንቃቄ እርምጃ በዝርዝር የተቀመጠ መመሪያ ተጽፎ አሁን ብዙም አላየሁኝም በአጠቃላይ ሊታዩ የሚገባው ነገር በመሰረቱ በእንም ጊዜያት በሚከሰቱ የሀይል አጠቃቀም ምድረስ ምክንያት ሰው ይወጣታል በተለያየ ጊዜ ይህ የሚደረግበት ጊዜ አጥፊዎቹ መጠየቅ ያለባቸው በምን አግባብ ነው ከተባለ ወንጀለኛ መቅጫ ህጉ የተቀመጡ ነጋጆች አሉ የሰውነት ለማጥፋት አካላት ነው። ቢሆንም ራሱን ለመከላከል አስፈላጊ ከሆነ ከሆነ መጠን ተገባው ሁኔታ ያንተናልፎ የሰዎች በጣፉ ልክ እንደማናቸውም ወንጀል ድርጊት እንደፈጸመ ጠን የሚጠየቁበት የህግ ስርዓት አለ። ያን ለማስፈጸም ኃላፊነት ያው የአቃቤ ህግ ኃላፊነት ነው። ከዛ በተጨማሪ እንደዚሁ ሰላማዊ ሰልፍ ላይ ወይም ተቃውሞ አመት ላይ የተሳተፉ ሰዎች ቢኖረው እነሱም እንደዚሁ ተላልፎ ቢገኙ እና የሰውነትም ሆነ ህይወት ላይ ጉዳት ሲያደርሱ እንደባላቸው ወንጀል በዚሁ በፖሊስ መልበራ ተካሂዶ ለጣቢት ክስ ተመስሎባቸው ጉዳያቸው ይታያል። ሀገር አባላቸው እንደኛል ጸግ አማካኝነት ማለት ነው። ግን የነዚህ ሁሉ መሰረት ሆነ ደግሞ በህገ መንግስቱም ኢትዮጵያ ተቀበለቻቸው ዓለም አቀፍ ህጎችም ላይ የተደነገገው ሰው ልጆች በህይወት የመመርመር የሰው ልጆች የመሰብሰብ ሰላማዊ ሰልፍ በማድረግ ሀሳብ በነፃነት የመግለጽ መብቶች፣ እነኝን ለማስጠበቅ መንግስት እየገባቸው በዓለም አቀፍ ደረጃ የሚገባቸው ግዴታዎች ናቸው። እነ ግዴታዎች እንግዲህ ለሚኖርቶች ክበር ማክበር ግዴታን ለማድርገን ለሚኖቶች ደግሞ እንደዚሁ የመጠበቅ ወይም ፕሮቴክት ማድረግ ማለት ደግሞ ሌሎች ሰዎች ጠሳቸው የመከላከል ና ጥሳቸው ሲገኙ እርምጃ የመውሰድ ጥያቄ እንደሆነ ማድረግ ግዴታዎች አሉ። የህገ መንግስት አይነት ግዴታ ላይ በአለም አቀፍ ህጎች የተመነገገ ስለሆነ ይህን መነሻ አድርገው ነገር ግን በሀገሩ ውስጥ ህግ ቅድም ባልኩት ማዕቀፍ የሚታይ ነገር ነው። አቶ ሙልጌታ እስቲ አቶ ቆምላቸው ያላነሱት ወይም የዘነጉት ካለ በኢትዮጵያ ህግና አዋጅ ተጠያቂነትን የሚዳስስ አጠቁምላችሁ ያላነሳው ነገር የለም። ጥባርቶ ነው ያስቀመጠው። ትንሽ ለመጨመሪያ ያህል ወደ ፍልስፍና ትንሽ ነ ቢኖርብኝ አሁን አጠቁምላችሁ ያለው ህግ ፍልስፍና አለው እንድነሱ ያስፈልገው የሚለው ላይ ትንሽ እና ህገ መንግስት ሲወጣ ኢትዮጵያ ውስጥ ያለው ህገ መንግስት ዋና ዓላማ የመንግስትን ስልጣን ለመቆጣጠር ነው። እንደዚህ ሲያደረግ ምንድን ነው ያደረገው? ህገ መንግስቱ የሰዎችን መብት በግልጽ ያወቀበት ሁኔታ አለ። በግልጽ ያልተዘረዘሩ መብቶች ደግሞ የሰው መብቶች ሆኖ እንዲቀጥሉም ህገ መንግስት ይናገራል። ስለዚህ በአንድ በኩል የዜጋው መብት አለ፣ በሌላ በኩል እነዚህ መብቶች እንዳይደፈሩ፣ እንዲጠበቁ መንግስት ህግና ስርዓት የማስከበር ግዴታ ደግሞ አለበት። ልክ ሰው ነጻነት ሲኖረው ወይም መብት ሲኖረው ግዴታ ያለውን ያህል ሰላማዊ ህይወት ሲኖር ህግና ስርዓት የማስጠበቅ ግዴታ ሲኖርበት መብትም አለው ማለት ራሱንም የመከላከል መብታል። አዚህ ጊዜ ሰዎች ነጻነታቸውን ለመኖር ሲሞክሩ በህግ የተቀመጠ ገደብ የማለፍ አዝማሚያዎች ይታያሉ ወይም ክንቡኖች አሉ። ሰዎች በህግ ከታወቀላቸው በላይ ሄደው አንዳንዴ ህግ ሲጥሱ ይገኛሉ። ያን ህግ ሲጣስ መንግስት ህጉን የማስከበር ግዴታ አለበት። በሌላ በኩል ደግሞ መን ለማስከበር የሚያስችለው ስልጣን ያለውን ያህል ያ ስልጣን አንዳንዴ ገፍቶ ሲሄድ የግለሰቦች መርቶች ይጣፋሉ ማለት ነው። ስለዚህ አጋቢ በሀሳብ ደረጃ ሚዛናዊ የሆነ ግንኙነት የሚኖር በነጻነቶች እና ነጻነቶች ላይ ባሉ ገደቦች መካከል ማለት በግለሰቦች ነጻነትና በመንግስት ስልጣን መካከል ሚዛናዊ የሆነ ግንኙነት የሚኖር ነው የሚፈለገው። እሺ አቶ ሙሉጌታ በጣም አመሰግናለሁ ዶክተር አውል ምናልባት እንግዲህ በኢትዮጵያ አዋጆችና ህጎች ላይ የሚጨምሩት ነገር ከሌለ በአለም አቀፍ ውስጥ እንደዚህ ያሉ የመብት ጥሰቶች ሲፈጸሙ ሰዎች ሲገደሉ ኢትዮጵያ ውስጥ ያሉት ሰዎች ወይም ይሄን ድርጊት የፈጸሙት ሰዎች ሊጠየቁበት የሚችል አለም አቀፍ ህግና አዋጆች አሉ ወይ ወይም ኢትዮጵያ የተቀበለቻቸው ህጎች አሉ ወይ በመሰረቱ ይሄ በተያያዘ ወንጀሎቹ በዓለም አቀፍ ደረጃ እውቅና ተሰጥቷቸው የተወሰነ ደረጃ የደረሱበት ሁኔታ ካልለ በስተቀር ዓለም አቀፍ ህግ ጣልቃ ገብቶ እነዚህ ሰዎች በዚህ አይነት መልኩ መቀጣት አለባቸው የሚል ፕሪስክሪፕቲቭ የሆነ ነገር የለም። የዓለም አቀፍ ህግ በተለይም ሰብአዊ መብት ማንኛውም ግለሰብ በህይወት የመኖር መብት እንዳለው፣ በህይወት የመኖር መብት ደግሞ የራሱ የሆኑ የተለያዩ የሚትወጉበት ሁኔታ አለ። ግን ዓለም አቀፍ ህግ በመሰረቱ የአንድን ግለሰብ በህይወት የመኖር መብት ይጠብቃል ያስከብራል። የግለሰቦች መብት አግባብነት ባሌለው መልኩ የሚጠፋ ከሆነ አገሮች እነዛ ግለሰቦች ላይ ህይወት ማጥፋት እርምጃ የወሰዱ ግለሰቦች ላይ አግባብነት ያለው የዳኝነት እርምጃ እንዲወስዱ ያስቀምጣል። ከዛ ባለፈ መልኩ ግን አንድ ግለሰብ ስለተገደለ ዓለም አቀፍ ህግ በራሱ ጊዜ ግለሰቦችን የሚቀጣበት ሁኔታ የለም ማለት ለዛ ጉዳይ የተፈጠረ የወንጀል ለምሳሌ ፍርድ ቤት የለም ማለት ነው። የተፈጸሙት ወንጀሎች የተወሰነ ክብደት ያላቸው ካልሆኑ በስተቀር ይህም የዋር ክራይም ክራይም ማለት ምናምን የምንለው ማለት ነው። ስለዚህ ይሄ ኤሴንሽሊ እንደዚህ አይነቶቹ ችግሮች ወይም ወንጀሎች በአገር አቀፍ ደረጃ የሚታዩ ነው የሚሆኑት። ከአገር አቀፍ ህግ ደረጃ ያው ህገ መንግስቱ የሚያስቀምጠው በህይወት ከመኖር መብት ጋር የተያዙ ነገሮች አሉ። ቁምላቸው ያንን በደንብ አስ አንድ ትንሽ እኔ ከህገ መንግስቱ አንጻር ማለት የምፈልገው ነገር አሁን አቶ ሙልጌታ ያሉት ፍልስፍናው አንጻር ብሎ ያነሱት ነጥብ ላይ ነው። ህገ መንግስቱ በመጀመሪያ ደረጃ ዋናው መነሻ ሀሳቡ የህዝብን መብት እና የህዝብን ጥቅም የማስከበር እንጂ የመንግስትን ስልጣን የመጠበቅ አይደለም፣ መነሻው ማለት ነው። መንግስት ኢሴንሺሊ እነዛን ስልጣኖች የሚጠቀመው የህዝቡን የግለሰቦችን ጥቅም ለማስከበር ነው። ስለዚህ የመንግስት መብት አክ በሁለተኛ ደረጃ ነው። ከህገ መንግስት ፍልስፍና አንጻር ምናልባት እንግዲህ እዚህ ላይ የተለያዩ እይታዎች ሊኖሩ ይችላሉ። ህገ መንግስቱን በተመለከተ ግን እኔ እስከማውቀው ድረስ ከመንግስት ጥቅም የሚነሳ ምንም አይነት ፍልስፍና እንዳሌለ ነው ጋር በተያያዘ ማለት ነው። በተለይም ደግሞ እንደ ኢትዮጵያ አይነት ሀገር መንግስት የህግ በላይነትን የማይቀበልበት ዲሞክራሲያዊ ተቋሞች የሌሉበት ህገ መንግስቱ የሚያስቀምጣቸው መብቶች መንግስት ራሱ የማያከብበት ኮንቴክስት ውስጥ ከመንግስት ጥቅምና ከመንግስት ስልጣን ተነስቶ የሚሰጥ ትንታኔ አይ ቲንክ አት ሊስት ከህገ መንግስት ፍልስፍና አንጻር ችግር ያለበት ይመስለኛል ነኝ። ስለዚህ እውነት ነው መንግስት የህግ በላይነት ማስከበር መቻል አለበት። የህግ በላይነት ካልተከበረ ቢቀርብም ህዝብም ያላቸው መብትና ጥቅም ላይ ከበር ይችላል። ነገር ግን መንግስት ራሱ የህገ መንግስቱንና የህግ ተቋማትን እንደ መሳሪያ በሚጠቀምበት ስርአት ውስጥ መንግስት ስልጣኑን የመጠበቅ ኃላፊነት አለበት፣ መብት አለው፣ የህገ መንግስቱ ዋናው ዓላማ ያ ነው የሚለው ትንታኔ አትሊስ እኔ ከዛ አይነቱ ትንታኔ ጋር አልስማማ ከመንግስት ጥቅም ጋር የሚነሳ ፍልስፍና የለም ነው ያሉት ዶክተር አወል አቶ ሙሉጌታ አረጋዊ ደግሞ እንደሱ አይነት አይነት ፍልስፍና እንዳለ ጠቅሰዋል ምናልባት አቶ ሙሉጌታ እዚህ ላይ መልስ ሊኖራቸው ይችላል ወደ በኋላ እንመጣበታለን አሁን ወደ ተነሳንበት ጉዳይ መሄድ ስላለብን ነው አቶ ቁምላቸው መጀመሪያ ላይ እንደ ጠቀስኩት በሪፖርቶቹ የበርካታ ሰዎች ህይወት እየጠፋ ነው በቁጥር ነው እንጂ የሰዎቹ ማንነት ይሄን እከል የሚባል ሰው እከል የሚባል የቤት ቁጥር ያለው ይሄን ያህል እድሜ ያለው የሚል የተመዘገበ ቁጥር እንኳን የለም። እና እንደዚህ አይነት ግድያዎች በዚህ ጊዜ ውስጥ በሚፈጸሙበት ጊዜ የሚጠየቀው አካል እንዴት ነው ሊጠየቅ የሚችለው? ማን ነው ሊጠይቀው የሚችለው? በሁለት ደረጃ ከፍሎ ማየት የሚቻል ይመስለኛል። ለምሳሌ እንደ አይነት ግድያዎችን የፈጸሙ የጸጥታ አካላት እንዲሆኑ ወይም የመከላከያ ሰራዊት አባላት ወይም የፖሊስ አባላት እንዲሆኑ፣ ያ የፖሊስ አባል ግድያውን የፈጸመው በራሱ ተነሳሽነት ከሆነ በግሉ የሚጠየቅበት ነገር ይሆናል ማለት ነው። በግሉ የመጠየቅ ጉዳይ ደግሞ በፖሊስ ቁጥጥር ስር ሆኖ ምርመራ ተደርጎበት አቃቤ ሕግ ውስጥ መልቶበት ፍርድ ቤቱ ይቀጣል ይሆናል ማለት ነው። ከዛ ተጨማሪ ግን ይህን ግድያ ከፈጸመው የቀጥታ ሰራተኛ ወይም መከላከያ ሰራዊት ወይም ፖሊስ አባል በተጨማሪ ግድያውን ያዘዘ አካል ካለ በቀጥታ ለምሳሌ ወደ ወደዙ ሊተኮስ ያዘዘ አዛዥ ካለ እሱም እንደዚሁ አብሮ በዋና ወንጀል ተጠርጣሪ ያለት ክስ ይቀርብበታል እንደዚሁ ቅጣት የሚመሰልበት ይደረጋል ማለት ነው ፍርድ ቤት ላይ እና ይህ ነው ያለው አሰራር። ስለዚህ ልክ በመደበኛ ወንጀል ሂደት ካለው ብዙም የተለየ አይደለም። ሰዎችን በቁጥር ስ የሚሆኑ ለፍርድ ማቅረቡ እና እንዲቀጥሞ አንተንዘን ይህን ስራ መስራት የፖለቲካ ቁርጠኝነት ይጠይቃል። እንግዲህ እኛም በሰብአዊ መብቶች ጉባኤ ብዙ ጊዜ ሪፖርቶች እናወጣለን። ሪፖርቶች ስናወጣ በተመሳሳይ ሁኔታ ሰዎች ተቃውሟቸውን ለመግለጽ ተለፈበት ጊዜ ወይም እንዳይነት እንቅስቃሴዎች ባሉበት ጊዜ ሕገወጥ ግድያዎች ተጠቃማቸውን በተለያዩ አካላት እንገልጻለን። ነገር ግን ይሄ ተጣርቶ ሰዎቹ ለፍርድ እንዲቀርቡ እንድጠየቁ ቅጣት እንዲተላለፍባቸው እስከማስታወሱ ድረስ ተደርጎ ያቀ አቶ ሙልጌታ ማን ነው ይሄንን ኃላፊነቱን ወስዶ ሰዎች እንዲጠየቁ የሚያደርገው? በህግ የተቀመጠ ግፊት የሚያሳድር አካል አለ ወይ? እንግዲህ በህገ መንግስቱ መሰረት መነጋገር ከቻል፣ ህገ መንግስቱ የተለያዩ ተቋማት አሉ። አንድ ተቋም ለምሳሌ ኤክሴኪቲቭ ማለት አስፈጻሚ ሆነ። ከዛ አስፈጻሚ ደግሞ አንዱ ለምሳሌ የጠቅላይ አቃቤ ህግ ቢሮ አለ። የጠቅላይ አቃቤ ህግ ቢሮ ስራው እንደዚህ አይነት ወንጀሎች ሲሰሩ የፍርድ ቤት አቅርቡ ወንጀለኛውን ወይም ጥፋት ያጠፋውን ሰው መጠየቅ ነው። ስለዚህ ይህምስናል በተቋም ደረጃ አለ፣ ፍርድ ቤትም አለ። ጉዳይ ሲቀርብለት ፍርድ ቤት ዳኛ ብለሽ ጠብቃለች። አሁን ኢትዮጵያ የተቸገረው ምንድን ነው? እነዚህ ተቋሞች ሆኖ ሳችን እየሰሩ አደለም። አስፈጻሚው አካል ሙሉ በሙሉ ስለሚቆጣጠራቸው፣ አስፈጻሚውም ራሱ በተግባር የምንቆጣጠርበት መንገድ ስለሌለ፣ መንግስትና ፓርቲ አንድ ስለሆኑ የተፈጠረች አሁን የኢትዮጵያ ችግር በአንድ ቃል እኔ ሳጠቃለው የኢትዮጵያ ፖለቲካ ችግር የተጠያቂነት አለማ ተግባር የመንግስት ወታደሮች ወይም ጸጥታ አስከባሪዎች ተጠሩ የሚባሉ በሚገባው በላይ አልፈው በህግ ከሚችሉት በላይ አልፈው የሰዎች መብት ሲነኩ መቆጣጠር የምንችልበት በተግባር የሚታይ ነገር አይታይም። ለምን ህጉ ተግባራዊ ይሆን አይደለም። ህገ መንግስቱ ራሱ ተግባራዊ እየሆነ እንዳልሆነ መንግስት ራሱ በቀር በአዊት ግን ጠቅላይ ሚኒስትሩ በግልጽ ተናግረዋል። ህገ መንግስቱ ተግባራዊ አልተደረገም ብለዋል። ህገ መንግስቱ ተግባራዊ ባልተደረገበትና ተቋማቱ ነጻ ሆነው በማይሰሩበት ሁኔታ መንግስት ያቸው ማለት ይችላል። ሌላው ትንሽ መንካት የፈልገው ዶክተር አወል ያለው ላይ መጀመሪያ ስለ ኢትዮጵያ ህገ መንግስት ነው ያወራሁት ኔ በአጠቃላይ ህገ መንግስት ሁለት ስልስ ናዎች አሉ። ምንድነው ሰዎች ያለ መንግስት መኖር አይችሉ የሚል እምነት አለ እ ኢትዮጵያ ህገ መንግስት ምድ ያደረገው አንቀጽ ስምንት ላይ የፖፑላር ሶቨረንቲ ወይም የህዝብ የበላይነት ወይ የህዝብ ሉዓላዊነት የሚል ስልስና ነው። ከሶስቱ የህግ ባለሙያዎች ከአቶ ቁምላቸው ዳኝ፣ አቶ ሙልጌታ አረጋዊና ከዶክተር አወል አሎ ጋር ያደረኩት ውይይት አላበቃም። በነገው ምሽት ሁለተኛውን ክፍል ይዘን እንመለሳለን። እንግዲህ የዛሬው የጋቢና ቪዮኤ ጉዟችን በዚሁ ተጠናቋል። በፌስቡክ ቪኦኤ ማህሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤም በመጠቀም አስተያየቶቻችሁን አድርሱ። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸ ነው ጽዮን ግርማና፣ እኔም መስታወት አራጋው ነኝ። ዝግጅታችንን ሲያቀናብርልን የቆየ ሞቅቢል ያበሮ ነበር። ዝግጅታችን ተጠናቋል። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። คุณรัฐวิสาหกิจ